ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ኃይል አለ። ያ ወራሪ ኃይል ወደ ቦታው ይመለስ ነው እያልን ያለን አሁን። ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታ የማይችለው? አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ፣ የሕግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው። ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲ ፒ ኤል ኤፍ ለ27 ዓመት ያደርገው ያለ ይሄ ቀዝቃዛ አይነት ጦርነት ወይ ደግሞ ኖ ወር ኖ ፒስ የሚሉት አይነት ሆነ። ኤርትራ ኢኮኖሚዋን እንዲቆረቁት ማድረግ፣ ሰሮሻ ላይ ደግሞ ኦፍኮርስ ያላቸውን ኃይል ተጠቅመው በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን ኤርትራ እንደ ፓራያ ስቴት አይዞሌት አድርገው ኤርትራን ማጥቃት እና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት፣ እንድትወድቅና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙና ያኔ ታላቋ ትግራይ ለማወጅ ስ ፓርት ኦፍ ኦቨርኦል ግራንዲዮስ የሆነ ስትራቴጂ የትግራዩ ቀውስ ፈተናዎች፣ የመፍትሄ አማራጮች፣ ሰላምና ቀጣዩ መንገድ በሳምንቱ አጋማሽ ለቅምሻ ያህል አስተዋውቀን በትናንትናው ምሽት የመጀመሪያውን ሰፋ ያለ ክርክራቸውን ነበር ያሰማናችሁ። በትግራዩ ቀውስ የሚታዩትን ወቅታዊና አነጋጋሪ መሰ ጉዳዮች ጨምሮ ለግጭቱ ዘላቂ እልባትና የሰላም ዕድል እንዲሁም አብሮ የመኖር ዕጣን አስመልክቶ በሦስት ወገን የተካሄደ ክርክር ነው። በግጭቱ ውስጥ ባሉ ሦስቱ ወገኖች በየፊናቸው የሚነሱ ጭብጦችንም በየተራ ይፈትሻል። ክርክሩ ተሳታፊዎች አቶ ዮሐንስ አብርሃ የቀድሞ የኢትዮጵያ ዲፕሎማት ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የሀገሮች የኢኮኖሚ ንጽጽር ፕሮግራም ምክትል ሥራ አስኪያጅ በመሆን ያገለገሉ የምጣኔ ሀብት ባለሙያ ከዋሽንግተን ዲሲ እንዲሁም በዩናይት ስቴትስ ለረዥም ዓመታት በዩኒቨርሲቲ ምምህርነት ያገለገሉት ትውልድ ኤርትራዊው ዶክተር በርሄ ሀብተ ጊዮርጊስ ከአትላንታ ናቸው። ለምሽቱም በያዝነው ቀጠሮ መሠረት ለተከታይ ክርክራቸው ተመልሰዋል። ትላንትናው ምሽት ባነሳ ነውና በንጠልጠል ባሳደር ነው ጥያቄ ነው የምንጀምረው። አቶ ዮሐንስ ወደ እርሶ መመለስ ነው፣ ግራና ቀኝ የተሰጡትን ሀሳቦችም ተከታትለዋል። ቀደም ብሎ ዶክተር ወደ ትግራይ ልሂቃን መመለስ አለበት የሚል መከራከሪያ ነው ያቀረቡት። በአንጻሩ ደግሞ በቅርቡ በህወሓት በኩል የወጣውን ሰባት ነጥቦች የያዘ ቅድመ ሁኔታ ጨምሮ ወራሪ ያሏቸውን የአማራና የኤርትራ ኃይሎች ወደ ቅድመ ጦርነቱ ቦታ ይመለሱ፣ በዝርዝር የተቀመጡ ጥያቄዎች ዶክተር ዮናስ የጦርነት እንጂ የሰላም መደራደሪያ አይደሉም ነው ያሏቸው። ቀደም ብለው እንደተከታተሉት ያለው ሁኔታ ወዴት ሊያመራ ይችላል? የሚቀጥለው ዕጣ በተለይ አጽንዖት ሰጥታችሁ እንድትነጋገሩ በፈለግኩ። የህዝብን ፍላጎት ባማከለ ሁኔታ ምንድን ነው ቀጣዩ ከዚህ አሁን ካለው ሁኔታ ስማ ምን ያተርፋል? አሁን ባለው ሁኔታ በመቀጠሉ። በጣም አመሰግናለሁ። መጀመሪያ የተወሰኑ ነገሮችን ላንሳ። ማለት አንዳንድ የተደበላለቁ ነገሮች ስላሉ እነሱን ግልጽ ማድረግ ጥሩ ስለሆነ ማለት ነው። ዶክተር ዮናስ ደጋግመው ደጋግመው አፓርታይድ የሚሉት ነገር አለ። ደጋግመው ቲፒኤልኤፍ የሚሉት ነገር አለ። አሁን ትግራይ ላይ ያለው በህዝብ የተመረጠ ሁለት ነጥብ ሰባት ሚሊየን ህዝብ የመረጠው ህጋዊ መንግስት ነው። ትግራይ ውስጥ ያለው ያ ህጋዊ መንግስት ህወሀትም ይዘዋል፣ ሌሎች ፓርቲም ይዘዋል፣ ነን ፓርቲዚያን የሆኑ ሰዎቹም ይዘዋል። ምሁራን አለው፣ ሌላም አለው። ይህንን የያዘ አካል ነው አሁን መንግስት ሆኖ ትግራይ ውስጥ ጥያቄዎቹን እያቀረበ ያለው። ከዚህ ጋር ተያይዞ መለሳለው አፓርታይድ ያሉ ትንሽ ግር ስላለኝ ነው። አፓርታይድ እንደሚያውቁት ዶክተር ዮናስ በደቡብ አፍሪካ ጥቁሮች መሬታቸውን እንዳይጠቀሙ ጥቁሮች በአገራቸው በሰላም እንዳይኖሩ ነጮቹ መጥተው እነሱን አላስኖር አላስቀምጥ ያሉበት አሰራር ነው እነሱን እንደ ሰው ያልቆጠበት አሰራር ነው አፓርታይድ እንደሚያውቁት አሁን የትግራይ ህዝብ ያለው በቦታው ነው ትግራይ ውስጥ ነው ትግራይ ውስጥ ገብቶ አላስኖር አላስቀምጥ እያለ ያለው የመስፋፋትና የመውረር አባዜ የተጠናወተው ኃይል ነው ኢትዮጵያ አንድ ካልሆነች በስተቀር ማንነት አታንሱብኝ አንድ ኢትዮጵያ ካልሆነች በስተቀር ብሎ የሚያስብ የአህዳዊነት አባዜ የተጠናወተው ኃይል ነው ትግራይ ውስጥ መጥቶ ጦርነት የከፈተው። አፓርታይድ ልንል ከሆነ የአካል ነው አፓርታይድ እየሰራ ነው ልንል የሚገባው እንጂ ትግራይ በቀየው በቦታው፣ አገሬን ላስተዳድር፣ ስራዬን ልስራ፣ ህዝቤን ላስተዳደር ነው ያለው። ሌላ ያለው ነገር አልነበረም። ይህንን ተቃውሞ የመጣን ሀይል ነው ጦርነት የከፈተው። በሚመለስበት አኳኋን ደግሞ እየተመለሰ ነው። አሁን እየቀረቡ ያሉት ነገሮች፣ ትግራይ ውስጥ የተቀመጡት ቅድመ ሁኔታዎች፣ ዶክተር ዮናስ በግልጽ አስቀምጠዋል፣ የሰላም ሳይሆን የጦርነት ጥሪ ነው ሊፈታም አይችልም የሚል ከኢትዮጵያ ኤሊቶች ወይም ደግሞ ኢትዮጵያ እየመራ ካለው ሀይል ጋር ለመስማማት በጣም ከባድ የሚያደርገው አሉላ፣ እንደዚህ አይነት ነገሮች ናቸው። አሁን እያቀረብን ያለነው ነው ምንድን ነው ትግራይ ውስጥ በጉልበት የተያዘ መሬት አለ፣ ወራሪ ሀይል አለ። ያ ወራሪ ሀይል ወደ ቦታው ይመለስ ነው እያልን ያለ ነው። አሁን ይሄ በምን ሂሳብ ነው የጦርነት ጥሪ ሊሆን የሚችለው? በምን ሂሳብ ነው ሊፈታም አይችለው? እኛ ብቻ አይደለንም። ዓለም አቀፉ ማህበረሰብ በሙሉ ይህንን ጥሪ ያስተላለፈ ነው። ይህንን ጥሪ ከማስተላለፍ የተቆጠበው አንዱ አካል የአማራ ልሂቅ ብቻ ነው፣ የአማራ አመራር ብቻ ነው ይህንን ያላለው እንጂ ጠቅላይ ሚኒስትሩ ራሳቸው እኮ ኤርትራ ገብተዋል ይወጣል ብለዋል። ይህንን ነው እኛ እያነሳን ያለ ነው። ይሄ ጦርነት ከተባለ ምንድን ነው ታዲያ ሰላም ሊሆን የሚችለው? ምንስ ነው ታዲያ ልንፈታ የምንችለው? ትግራይ ውስጥ አምስት ነጥብ አምስት ሚሊዮን ህዝብ ሆን ተብሎ እህል እንዳይደርሰው ተከልክሏል። በረሃብ ላይ ነው። ዩስኤድ እንዳወጣው የዩኤንኤችሲአር እንዳወጣው አይታችሁታል። ወደ ዘጠኝ መቶ ሺህ የሚሆን ህዝብ የትግራይ ህዝብ በ ረሃብ አለንጋይ የተገረፈ እየተገረፈ ነው። ፋሚን ብለው ነው እነሱ ካተጎራይዝ ያደረጉት በእነሱ አጠራር ደረጃ አምስት የደረሰ ማለት ነው። ለዚህ ህዝብ እህል እንዳይደርስ አድርጋችኋል፣ ና መንገድ ክፈቱ የሚል ጥሪና ያቀረብ ነው። ይሄ በምን ሂሳብ ነው ጦርነት ሊሆን የሚችለው? በምን ሂሳብስ ነው አይፈታም ተብሎ ሊወሰድ የሚችለው? ይህንን ካልፈታ ምንድን ነው ልንፈታ የምንችለው? የትግራይን ሁኔታ በተመለከተ የትግራይን ኢሹስ በተመለከተ መጀመሪያውኑ ኢትዮጵያና የኤርትራ ሰላም አውርደዋል ተብሎ ከተነገረበት ጊዜ ጀምሮ ሰኔ ሁለት ሺ አስራ ስምንት የትግራይ አመራር ግልጽ የሆነ ነገር እያስቀመጠ ነበረ። ሰላም ሊመጣ ከሆነ መሬት ላይ ካለው አካል በደንብ መነጋገር፣ ግልጽ መደረግ መቻል አለበት እየተባለ መልካም። ዶክተር አብይ ሻትል ያደርጉ ነበረ ከአዲስ አበባ ወደ አስመራ፣ ውጭ ጉዳይ አያውቀው፣ የትግራይ መስተዳደር አያውቀው፣ የአፋር መስተዳደር አያውቀው እዛ መሬት ላይ ያለው የትግራይ ህዝብ ነው ገፈቱን እየቀመሰ ያለው፣ የአፋር ህዝብ ነው ገፈቱን እየቀመሰ ያለው። ይህንን አስተዳደር ሳይማከር በምን ሂሳብ ነው እሳቸው ሰላም ሊያደርጉ የሚችሉት? አሁንም እንደዚህ አይነት ነገሮች ሲመጡ ሰላም ሊመጣ ከሆነ መሬት ላይ ካለው አካል መነጋገር አለብህ ነው እያልን ያለ ነው። ይሄ ጦርነት ከተባለ ምንድን ነው ሰላም ልንል የምንችለው? መልካም ብዙ ደቂቃዎች አልፏል። አቶ ዮሐንስ ተራውን ለሌላ ሰው መስጠት አለብኝ። ምናልባት ሌላ ተጨማሪ ጥያቄ ሳላቀርብ ዶክተር ዮናስ በጣም አዝናለሁኝ። አቶ ዮሐንስ አሁን በሞላ ነገሮችን ዲስቶርት እያደረጉ ነው ያቀረቧቸው። በመጀመሪያ ደረጃ ትግራይን በኢንተርናሽናል ሪሌሽንስ ራሷ ብቻ ነች የምትፈታው የሚለው እኛንም ደምሩን አይደለም ያላቸው ፕሪኮንዲሽኑ ላይ ሶሊ በብቸኝነት ትግራይን የሚመለከት የኢንተርናሽናል አፌር በትግራይ መንግስት ነው የሚካሄደው ነው ያላቸው። ይሄ የትም ሶቨሬን አገር ውስጥ ተደርጓ ያቀ የት ይሄ የጦርነት ጥሪ አይደለም? ወይንም ደግሞ ሰላም እንዳይመጣ ሰላም ያመጣል ብላችሁ የምትገምቱ ከሆነ አለመረዳትን የሚያሳይ ይመስለኝ። በመጀመሪያ በሁለተኛ ደረጃ አፓርታይድ ማለት ነጭና ጥቁር ማለት አይደለም። አፓርታይድ ማለት አንድ የሃይማኖትም ይሁን የዘርም ይሁን ወይንም ደግሞ የጎሳ አካባቢ ካሉት ከሌሎቹ የተለየ የፖለቲካ ፕሪቪሌጅ፣ የህግ ፕሪቪሌጅ ይሰጠኝ ብሎ ሲጠይቅ ነው ያን ደግሞ በጉልበት ለመያዝ ሲሞክር ነው። ቲፒኤልኤፍ ለሀያ ሰባት ዓመት ያደርገው ያንን ነው። ፓርላማ ውስጥ ከሶማሌ ያነሰ ህዝብ እያለው ከሶማሌ አርባ ፐርሰንት በላይ ሲወስድ ይሄ አፓርታይድ ነው። ከዛ ውጭ ምንም ልትለው አትችልም። በመንግስቱ አስተዳደርም ውስጥ ስድስት ፐርሰንት ህዝብን የሚወክል ሀያ አምስት ፐርሰንት ዲሲሽን ማግኘት ማለት ይህም አፓርታይድ ነው ባየኒ ዴፊኒሽን። በሶስተኛ ደረጃ ደግሞ በአንድ በኩል ህዝቡ መርጦታል የትግራይ ህዝብ የህዝብ ተወካይ ነው ትላላችሁ። በሌላው በኩል ደግሞ እዚህ ፕሪኮንዲሽን ብላችሁ ያወጣችሁት ላይ ኢትዮጵያ ውስጥ ያለው መንግስት ሌጂትሜት ስላልሆነ ብላችሁ አውጥታቸዋል። የሰፕቴምበር ትንቲ ፋይፍ ጊዜ ስላለፈ ሌጂትሜት አይደለም እሱ የሚያደርገው ነገር ምንም አይነት ዲሲዥን ለእኛ አይሰራም ትላላችሁ። ዞር ብላችሁ ደግሞ እህል አላከልንም ትላላችሁ። መንግስት ካልሆነ እንዴት አድርጎ ነው እህል የሚልክላት? እዚህ ውስጥ ያለው ፕሪኮንዲሽኖች በሞላ የኢትዮጵያ መንግስት ሊፈጽማቸው የማይችሉ ናቸው። ለዛም ነው የሰላም ሳይሆን የጦርነት ነው ያሉት። በሁለተኛ ደረጃ ደግሞ መልካም ኦኬ፣ ላቁም አለም። አንድ ነጥብ ነበረችኝ ለመጨረስ ድል ከሰጠኝ እሺ ዶክተር ዮናስ የጀመሩትን ይጨርሱ፣ ባጭሩ ያደርጉልን፣ ታዲያ ግማሽ ደቂቃ። የኢትዮጵያም ህዝብ ይሆን የትግራይ ህዝብ ወደፊት መሄድ ካለበት አንደኛ ለአቶ ዮሐንስ ስንት ፐርሰንቱን የትግራይ መንግስት ቲፒኤልኤፍ እንደያዘ እኔ መንገር የሚኖርብኝ አይመስለኝም። በአሁኑ ጊዜ የትግራይ ህዝብ ብዙ ችግር ደርሶበታል ስላላችሁ ለዚህ ሁሉ ችግር መነሻ የሆናችሁ እናንተ ናችሁ። ሰላም በሚመጣበት ጊዜ አብረን መንግስት እናስተዳደር በተባላችሁበት ጊዜ እኛ ያልነው ካልሆነ በስተቀር ብላችሁ የወጣችሁ እናንተ ናችሁ። ታይም አፍተር ታይም ለኢትዮጵያም ህዝብ ለትግራይም ህዝብ በጣም ችግር የሆነ መንግስት የፈጠራችሁት እናንተ ናችሁ። ይሄ የትግራይ ልሂቃን ተዉ ብሎ መናገር መቻል አለበት። የፈለጋችሁትን ኢሜጅ አሁን ማድረግ ትችላላችሁ፣ ግን እናንተን ህዝቡም ሰፈር አድርጓል። ይሄ ነገ ኤርትራ እንገባለን ከነገ ወዲያ አማራን ይዘን የፈለግነው እናገኛለን የሚለው ፊክሽን ለፐብሊክ ሪሌሽንስ ውጭ ሌላ ምንም ክብደት የለውም። መልካም ዶክተር በርሄ እኔ አንድ ነጥብ ማለት የምፈልገው አቶ ዮሐንስ ቅድም ያነሳው መሬት ላይ ያሉት እዛው የአገሩ ሰዎች እነሱ መጠየቅ አለባቸው የሚለው አንደኛ፣ ህጉ እንደዛ አይደለም የሚሰራው። ስምምነቱም እንደሱ አይደለም የሚለው በስምምነቱ ላይ የሰፈረው ምንድን ነው? የአልጀር ስምምነት ማለት ነው። ድንበሩ በአንዳንድ ታሪካዊ ቦታዎች ለምሳሌ መቃብር እንበል ወይ ቤተክርስቲያን፣ ወይ እንደዚህ አቋርጦ በሚሄድበት ጊዜ አንዱ የሚመለከተው አካል ለሌላው ወይ ለኮሚሽኑ ይህን ጥያቄ ያቀርብና እስከ ተወሰነ ሜተር ድረስ ረጅም አይደለም፣ ያንን ቦታ እንዳይቆረጥ ማለፍ ይቻላል ና በወድ ዞሮ እንዲሄድ ማድረግ ይቻላል። መስመሩን ለማስመር በሚዘጋጅበት ወይም በሚሄዱበት ጊዜ ግን ይሄ ኢን ፕሪንሲፕል የዛ አካባቢ ሰዎች እነሱ ተሰብስበው ነው ወዴት መሄድ መሆን ትፈልጋላችሁ ተብሎ መጠየቅ አለባቸው። እንዲህ ነው የሚባለው። በሱ አይደለም የሚሰራው ኢንተርናሽናል ህግ፣ ስምምነቱም ሁለቱ ሀገሮች የተፈራረሙበት እንደሱ አይደለም የሚለው ይሄ የተባለው፣ አንዳንድ ታሪካዊ አካባቢዎችን ላለመቁረጥ እና ላለማበላሸት የሚደረግ እርምጃ ግን ድንበሩን ከማስመር ጋር አብሮ የሚሄድ ነገርና፣ በፕሮቪዥን ውስጥ የነበረ ነገር ነው። ይሄ ሊሆን ያልቻለበት ምክንያት ምንድነው? በዛን ጊዜ መንግስት ሊኖሩ የነበሩት የህወሀት ሰዎች ይሄ ነገር እንዲደረግ ስላልፈለጉ። ምክንያቱም ኤርትራ አላማው በጣም የታወቀ ነው። ኤርትራ የቀጥታ ጦርነት ባይሆንም ይሄ ቀዝቃዛ አይነት ጦርነት ወይ ደግሞ ኖወር ኖፒስ የሚሉት አይነት ሆኖ ልጆቿ ወጣቶቹ ከውትድርና እንዳይሰናበቱ ለማድረግ ከዛ በኋላ በብስጭት እና በተፈላለያየ ምክንያት ደግሞ ስደትና እንትን እንዲያመሩ ማድረግ፣ ኢኮኖሚዋ እንዲቆረቁዝ ማድረግ መጨረሻ ላይ ደግሞ ኦፍኮርስ ያላቸውን ኃይል ተጠቅመው የአሜሪካን ነው ትልቁ ቦስ። በአሜሪካ ተጠቅመው የኢንተርናሽናል አይዞሌሽን በዩናይትድ ኔሽንስ በአፍሪካ ድርጅት ቤት በሁሉም ኤርትራ እንደ ፓራ ስቴት እንትን አዝገው አይዞሌት አድርገው ኤርትራን ማጥቃት እና መጨረሻ ላይ ኤርትራ ተዳክማ እንድትንኮታኮት እንድትወድቅ እና የኤርትራ ሃይላንድ ኤሪያ ወስደው ቀይ ባህር እንዲይዙ እና ያኔ ታላቋ ትግራይ ለማወጅ የተዘጋጀ ነገር ነው። ቲስ ኢዝ ፓርት ኦፍ ዛት ኦቨር ኦል ግራንድዮስ የሆነ ስትራቴጂ እንዲ ዝም ብሎ የሆነ ነገር አይደለም። በቀላሉ የሚታይ ነገር አይደለም አሁንም ተመልሰው ወደዛ የሚሄዱ ከሆነ እንግዲህ እናየዋለን። መልካም ትንሽ ትንሽ ልበል እዛ ላይ ያሉላ እድል ሰጥታለው አቶ ዮሐንስ። በቅድሚያ ግን ለዶክተር በርሄ የማቀርበው ተከታይ ጥያቄ አለኝ። ዶክተር በርሄ አሁንም በሰጡት ምላሽ ላይ የዓለም አቀፍ ተጽዕኖን የተመለከተ ነገር አንስተዋል። ቀደም ሲልም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ብሊንከንን አስተያየት ሲጠቅሱ ተቀባይነት እንደሌለው የእነሱን ተጽዕኖ አላግባብነት ተናግረዋል። የእርሶን አስተያየት የሚስማማ የሚመስል ጠቅላይ ሚኒስትሩም የውጭ ጣልቃ ገብነትን የተመለከተ ለሁኔታዎች አለመመቻቸት አስተዋጽኦ ያደርጋል ያሉትን ዓለም አቀፍ ማህበረሰብና ዓለም አቀፍ መገናኛ ብዙሀንን የከሰሱበትን ድምፅ ላሰማዎትና ተከታይ ጥያቄ አነሳለሁ። ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል። እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑ ምንችነት ቀን ዓለም አቀፍ ሚዲያው እያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመለክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂዶ መዘገብ የተቸገረው ሚዲያ ከየት መጥቶ ነው አሁን እንደዚህ ድግ ሲያመውቀው ብለን ማሰብ ይጠይቃል። ዋና ጉዳይ ግን እኛ በተቀድረልን ዶክተር በርሄ የጠቅላይ ሚኒስትር አስተያየት እንደተከታተሉት ለሀገሪቱ ፓርላማ በሰጡት ማብራሪያ አለም አቀፉ መገናኛ ብዙሀን ላይ ያላቸውን ጥርጣሬ ሆን ተብሎ የሚደረግ ተጽዕኖ መኖሩን ይገልጻሉ። በሌላ አስተያየታቸውም እንዲሁ የውጭ ጣልቃ ገብነትን ያነሳሉ እርሶም ብለውታል እና በሌሎችም በርካታ ቦታዎች ይሰማል። ለምንድን ነው የውጭው ተጽዕኖ እናንተ እንደምትሉት ወደ አንድ ሊያጋድል የቻለው? ምንድን ነው ፍላጎታቸው በዚህ እየተነሱ ያሉ የመገናኛ ብዙሃኑን ጨምሮ ለምን ሚዛን ያጣ ነገር ላያቀርቡ ይችላሉ ምንድን ነው ምክንያቱ እንደዛ ሊያስብሉ የሚያስችለው ምን ያገኛሉ ከ የዓለም ኢኮኖሚ ወይ የአፍሪካ ኢኮኖሚ የአካባቢው ኢኮኖሚ መቆጣጠር እሱ ነው አንዱ ታሪክ ተመልሰን ብናየው ኢራን ብናይ ለምሳሌ የኢራን መሪ የነበረው በሺህ ዘጠኝ መቶ ሀምሳ ሁለት ነው ሀምሳ አራት የብሪትሽ ፔትሮሊየም ነው የሸልምትን የነበረውን ናሽናላይዝ ሲያደርግ ሻህ አመጡና ሪፕሌስ አደረጉት። ሉሙምባ አይተነዋል። ኮንጎ ውስጥ የዩኒየን ሚኒር የነበረ ካምፓኒ ነው የቤልጃን ካምፓኒ መውረስ ሲጀምር እሱንም እንደ ውሻ በቃ አስቀጥጦ ነው ያስገደሉት። የትም ሀገር የትም በዓለም በሙሉ የሚደረገው ይሄ ነው። አፍሪቃ እኮ ለስሙ ነው ነፃ የሚባለው እንጂ የፈረንሳይ ኮሎኒ የነበረው አሁንም የፈረንሳይ የኢኮኖሚ ኮሎኒ ነው። የእንግሊዞቹም እንደዚሁ ነው። ሌሎቹም ኮሎናሊዝ ያልሆኑት እሱም ባላቸው ሌሎች አገሮች የተጫወቱባቸው ነው ያሉት እና አፍሪካ ራሱን ችሎ መሄድ እንዳይችል ያለው ሚኔራል ሀብት አውሮፓ እና የአሜሪካ የምዕራቦች ኢኮኖሚ እንዲዳበር ለማድረግ እንዲቻል ህዝቡ መጨቆን አለበት እና ትልቁ አላማው ያው ነው፣ ኢኮኖሚውን መበዝበዝ ነው። ዶክተር በርሄ ከእርሶ ድርቅ አላረግኝም ባጭሩ የሚመለስ ከታይ ጥያቄ ላንሳ። እነኚህ ክሶች ከጉዳዩ ወይንም ለህዝቡ ከሚጠቅመው ይልቅ የራሳቸው የሆኑ ምክንያቶች እንዳሏቸው ምሳሌ በማቅረብ ተከራክረዋል ነገር ግን ከሚቀርቡት ክሶች ምክንያታዊ ሆነው ሊታዩ የሚችሉ የሉም ወይ አላማቸው እንግዲህ ከመጀመሪያውም ትክክል ስላልሆነ ለህዝቡ ወይም ለሀገሩ ጠቀሜታ ተብሎ የሚደረግ ስላልሆነ ጥሩ የሆነ ወቀሳ ወይም ምክር ሳንክሽን እያመጡ ምን ያሉ አገሮችን ለመጉዳት ለማቆርቆው ስለሆነ የሚሄዱት ተቀባይነት የለውም። ክሬዲብሊቲ የላቸውም። እነዚህ በጣም መጥፎ የሆኑት ሞስት ኖቶሪየስ የሆኑት ዲክቴተሮች በዓለም በእነሱ ተደግፈው በእነሱ እንክብካቤና ፕሮቴክሽን ይሄዳሉ። ሌሎች ደግሞ ምንም አይነት ሊበራል እንትን ቢሆኑም የእነሱ ጥቅም ወይ የኢኮኖሚ ጥቅም የማያስከብሩ እስከሆነ ድረስ ይጠፋሉ እና ይሄ በግልጽ የሚታይ ነገር እኮ ነው። መልካም ወደ አቶ ዮሐንስ መሄድ አለብኝ ግን ይሄ ጥያቄ አግባብ የሚሆነው ዶክተር ዮናስ ለእርሶ ነው። ኢትዮጵያን መንግስት ፍላጎት ወይም ጥቅም የሚመለከቱ ጥያቄዎች ላይ ቀደም ብሎ ጠቅላይ ሚኒስትር አብይን እንደሰሟቸው መገናኛ ብዙሃኑን አማረዋል። የውጭ ኃይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። ነገር ግን በሁለቱ ወይም በሶስት ወገኖች ለሚደረገው ለዚህ ግጭት ምክንያት የሚጠቀሱ አንዳንድ ሀገሮችን ከሌላ ምክንያት ጋር አያይዘው ማቅረብ ይቻል ይሆናል የተነሱ ስላሉ ከዚያ ውጭ ግን ለምንድን ነው ተጽዕኖ ማድረግ ያስፈለጋቸው? ወይንም ተጽዕኖ የሚያደርጉት ለምንድን ነው? በእርግጥ ተጨባጭ ተጠያቂ የሚያደርጉ ስህተቶች ኃላፊነት የሚወሰድባቸውን ችግሮች የሉም ወይ? ከሁሉም በላይ ደግሞ የዓለም መገናኛ ብዙኃን በኢትዮጵያ ላይ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ማቅረብ ለምን ፈለጉ? እንደ ጠቅላይ ሚኒስትር ዐቢይ አስተያየት አቶ ዮሐንስ በአጭሩ የሚመልሱት ጥያቄ ላስከትል ዶክተር ብርሄን እና ዶክተር ዮናስን ጠይቄ ያለው የህወሓት ኃይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ኃላፊነት የሚወስድበት ጉዳይ የለም ወይ ሌሎቹ ኃላፊነት መውሰድ እንዳለባቸው ገልጸዋል በእርሶስ በኩል የሚቀበሉት የህወሓት ኃይሎች ሊጠየቁ ይገባል የሚሉት ነገር አለ አድማጮች ክርክሩ አልተቋጨም። ቀሪውን በመጪው ፕሮግራማችን እናቀርባለን። ሙሉውን ክርክራቸውንም በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን የክርክሩን ተሳታፊዎች እንግዶችን ዶክተር ዮናስ ብሩን፣ ዶክተር በርሄ ሀብተ ጊዮርጊስንና አቶ ዮሐንስ አብርሃን ለተሳትፏቸው አመሰግናለሁ። ጊዜ አይስጥልን።